The Voice of America. የአመራር ቁርጠኛነት ማነስ በአማራ እና በአፋር ድንበሮች ላይ የሚከሰቱ ግጭቶችን በዘላቂነት እንዳይፈቱ አድርገዋል ሲሉ የሁለቱም ክልሎች ፕሬዝደንቶች ገልጸዋል። የክልሎቹ አመራርና የጸጥታ አካላት በአካባቢዎቹ የድንበር ግጭትና መፍትሄዎች ላይ ባለፈው ሳምንት መክረዋል። መስፍን አራጌ ከደሴ ዝርዝሩን ይዟል። ግጭት እስከ አምስት ዓመት ቆይቷል። ከአምስት ዓመት በላይ ነው። ቁጥር የማይታወቅ እንስሳት ተዘርፏል። እዚህም ከዛም ንጹሕ አርሶ አደር አርሶ አደሮች ናቸው የሚያልቁት። በቅርቡ ለአሜሪካ ድምፅ ሬዲዮ ጥቆማቸውን ያደረሱ ግለሰብ በሁለቱ ክልል ድንበሮች አካባቢ አሳሳቢ የሆነ ስለመጣው ግጭት የተናገሩት ነበር። በሁለቱ ክልል ርዕሳን መስተዳድር የተመራና ለንጹሕ አንሞት አካል ጉዳት፣ ለከብቶች ዘረፋና ንብረት ውድመት ምክንያት የሆኑ ግጭቶችን በዘላቂነት ንፍታ የሚል አንድምታ ያለው ውይይት በደሴ ከተማ ተካሂዶ ነበር። ምክር ብሔራዊ ክልላዊ ርዕሰ መስተዳደር አወል አርባ ችግሮችን መፍታት የሚቻለው ችግሮች ስላለባቸው አካባቢዎች በመናገር ብቻ ሳይሆን ተከባብሮ በሰላም የሚኖሩ አካባቢዎችን ተሞክሮ በማጋራት ጭምር መሆን አለበት ይላሉ። መልካም ትስስር አለ። እንደ ህዝብ የቆየ ትስስር ነው ያለን። አንዱ ከአንዱ መለየት በማይቻልበት ደረጃ ነው ትስስራችን ያለ። ሞዴል የሆኑ ወረዶች አሉ። ስለ ችግር ማውራት የማይቻልበት ደረጃ ላይ ነው። ስለ ትስስራቸው የሚያወሩ ሞዴል የሆኑ ምንም አይነት ግጭት የሌለባቸው ወረዶች አይለይተን። አንዳንድ ተራ ግጭቶች የሚታዩባቸው ያላቸው አካባቢዎች አሉ። ስለዚህ ይህንን እንግዲህ ደሞ ወደ ለሆነ ወረዶችን የማስቀጥ የበለጠ እንዲሰራበት በአንዳንድ አካባቢዎች ላይ አሁን ደግሞ የሚታዩ አንዳንድ ችግሮች አሉ፣ ግጭቶች አሉ። ይህኛው ደግሞ በአጭር ጊዜ ውስጥ ወደ ማልካም አገጣሞች መለወጥ በቀጣይ በዋናነት ሰላሙ ላይ ሊማት ላይ የበለጠ እንዲተሳሰብ ትልቁ ነገር አሁ በኢንቨስትመንቱ በንግዱ መሰረት በግብይት መሰረት የአንዱ መጎዳት ወይም እንደራሱ ጉዳት የሚያስድበት ሁኔታ መፍጠር የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህ ችግሮች በዘላቂነት እንዳይፈቱ የአመራሩ ቁርጠኝነት ማነስን እንደ አንድ ምክንያት ያነሳሉ። ችግሮች ከአመራሩ አቅም በላይ እንዳልሆኑ ነገር ግን ደግሞ በየአካባቢ ከግርግር ከሁከት የሚጠቀሙ ኃይሎች ይህን ነገር እንደሚፈጥሩና ህዝብ ለህዝብ ለማጋጨት እንደሚሰሩ ተግባብተናል። ይህን ደግሞ መከላከል የሚያስችል አቅምና ቁመና ይህም ደግሞ የአመራር ችሎታም እንዳለን ግን ይህን ችሎታ በተግባብተን አንድ ሆነን ሁሉም አመራር በየአካባቢ ያለበትን ግጭት ለመ የሚያስችል ስራ ባለመስራቱ ምክንያት የመጣ ችግር ነው ብለን የተግባባን። ክቡርነቶ የህግ አፈጻጸም ችግሮችንና የአመራሩ ቁርጠኝነት ጋር ተያይዘ ከዚህም ቀደም ሲነሱ የነበሩ ችግሮች ነበሩና ይህን ችግሮች እስካሁን መፍታት ያልተቻለበት ልዩ ምክንያት ይኖር ይሆን? እንግዲህ በአጠቃላይ ካሉን ቀጠናዎች በጣም ሰላማ የሚባል ቀጠና ነበር የአፋር አማራ ቀጠና። ብዙ ጊዜ ዝም ብሎ ተራ የሆኑ ግጭቶች በግጦሽ በመሬት በንግድ እና በሌሎች የሚነሱ ነገሮች አሉ። ነገር ግን እንዳለ አሁን እንዳለንበት ትንሽ ገዘፍ ያሉ ግጭቶች አልነበሩም። ይህ ህግ ወጣ አይሉ በህግ ማስከበር ስራው በደንብ ባለመጠየቁም ምክንያት በየጊዜው የራሱን ስራ እያሰፋ ህገወጥ የንግድ ወይም ደግሞ የጦር መሳሪያ ዝውውር እና ሌሎች ህገወጥ ንግዶችን በአካባቢው እንዲስፋፉ ለማድረግ የሚያስችል ስራ ለመስራት እንዲመቸው የህግ ቁጥጥሩ እንዲላላ፣ አመራሩ በአካባቢው ፍራስትሬት እንዲያደርግ አመራሩ ስል ላይ ያለው ሳይሆን የቀበሌ አመራር፣ በተለይ ያ ደግሞ አለፍ ብሎም የወረዳ አመራሩ ወደ እነዚህ አካባቢዎች ሄዶ የህግ ማስከበር ስራ እንዳይሰራ ራሱንም በትጥቅም በሌሎችም እያደራጀ የሚንቀሳቀሰው ኃይል ትንሽ ገዘፍ እያ ያለ ሲሄድ ነው። እንግዲህ እነዚህ ግጭቶች እየተባባሱ ይሄዱትና እነዚህን ለመፍታት የሚያስችል ስራ መስራት አለብን ነው። ከዚህ በፊት ባለው ሁኔታ ግን ከሌሎች አካባቢዎች በጣም የተሻለ ሰላማዊ ቀጠና እንዲሁም ደግሞ ከሌሎች አካባቢዎች ብዙ መፈናቀልም ሌላ የማይታይበት ቀጠና ስለነበር እንግዲህ በነዚህ መዘናጋቶች የመጣ ሊሆን ይችላል ብለን እናስባለን። ሁለተኛ ሌላው አካባቢ ያለው ቀጠና በጣም ሰላማዊ ሲሆን፣ እዚህ አካባቢ የምናያቸው ትናንሽ ግጭቶች በጣም ጎልተው የመታየት እድላቸው ሰፋ ስላለ ይህን ቀጠና ራሱ ሰላማዊ ማድረግ አለብን ከሚል ነገር የተነሳ ነው። አሁንም ራሱ የተሰሩ ስራዎች አሉ፣ ተጠይቋሉ፣ በህግ የተያዟሉ። ነገር ግን በምንፈልገው ደረጃ ህግና ስርዓትን ማስከበር የሚያስችል ስራ መስራት አለብን ነው በዋናነት ይሄ ሊደርሽፕ ኮሚትመንት ከተከልበት የማይሰራ ስራ ብዙ አለ፣ መስራት አለ፣ ጥሩ መስራት። ለዚህ ዋናው አሁን ትልቁ ነገር አሁን ሀላፊነት ነው። ለዚህ አንዳንድ ለመፈጠሩ ችግሮች ትልቁ ተጠያቂ ሀላፊነት መስረድ አለበት። ሊደር አመራ ረሳን መስተዳድሮቹ ችግሮቹን ለመፍታት መልካም እሴቶቻችንን እናስጠብቅ፣ የህዝብ ለህዝብ ግንኙነቱን እናጠናክር ይላል

የህዝብ ለህዝብ ትስስሩን የአመራር ለአመራር ትስስሩን በሀገር ሽማግሌዎችን በአባገዳዎችን በጎሳ መሪዎችን እነዚህ ተጠቅመን በአስቸኳይ ማቆም አለብን ነው ግጭቶችን። ከዚያ በኋላ ህብረተሰቡ ወደ ልማት እንዲያስብ ማድረግ፣ ሁለቱ ክልሎች ደግሞ ባላቸው አቅም በተለይ በጋራ መልማት የሚችሉትን በጋራ ለማልማት የሚያስችል ቅዳውተን ኢኮኖሚያዊ ትስስራቸውን እና የመሰረተ ልማት ትስስሩን በደንብ መስራት አለብን የሚል ነገር ነው የተነጋገርና። ከአጭር ጊዜ አኳያ አሁን ግጭቶችን የማስቆም እና በአካባቢው ምንም አይነት ችግር እንዳይፈጠር የህግ የበላይነት ማረጋገጥ በህግ ደግሞ የሚፈለጉና ወንጀለኛ መሆናቸው የተረጋገጠ የትኛውም አካባቢ ቢሆን የህግ ተጠያቂ እንዲሆኑ ማድረግ ይህን ከሰራም በኋላ ወደ ኢኮኖሚያዊ ተጠቃሚነት ፈጥነን መዞር አለብን። ውይይቱ መግባባት የተደረሰባቸውን የመፍትሄ አቅጣጫዎችንም እንዳመላከተን የተገለጸው አመራሩን ቁርጠኝነት እና ጥብቅ ዲሲፕሊን የተከተለ አመራር ስርዓት መኖር እንዳለበት ተነጋግረናል። ግጭት ያለባቸው

የተጀመሩ ጥሩ ነገሮች አሉ። የጀመርናቸው የጀመረ ናቸው። የተጠያቂነት ስራዎች አሉ የተሰሩ ማለት ህዝቡ ራሱ የራያቸው ተጠያቂ እንዲሆኑ የተደረጉ አካባቢ የተደረጉ አካላት ነው። የአስተዳደራዊ ምግቦች ሰንባቸውም አለ። ሁለቱ ርዕሳነ መስተዳደር የመሩትን ውይይት የጸጥታ አካላት የፖለቲካ አመራሮችና አስተዳዳሪዎች ታድመውበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደስ